የመላው ኢትዮጵያ አንድነት ድርጅት መያድ እና ሰማያዊ ፓርቲ በጋራ ባወጡት መግለጫቸው አስቸኳይ አዋጁ የተነሳ ቢሆንም ህዝባዊ ስብሰባ ለማድረግ አሳውቀን ይፋዊ ደብዳቤ ብናስገባም ሕገ መንግሥታዊ መብታችን ተነግፈናል በማለት በመግለጫቸው ከጠቀሷቸው ውስጥ የመያድ ህዝብ ግንኙነትና ዋና ጸሐፊው አቶ አዳነ ጥላሆን ያሰሙት። ሁለቱ ፓርቲዎች በጋራ ህዝብን ለማወያየት በማቀድ ያስገባነውን የእውቅና ጥያቄ ደብዳቤ ተቀብሎ ለማስተናገድ ፍላጎት የሌለው የማስተዳደር ምንም ምላሽ ባለመስጠቱ በሀገራችን ወቅታዊ ጉዳይ ከአዲስ አበባ ህዝብ ጋር ውይይት ማካሄድ አልቻለም። በሰማያዊ ፓርቲ በኩል ለእርቀ ሰላሙ በስልጣን ላይ ካለው ፓርቲ ጋር ለመደራደር ፈቃዱ እንዳለ ለቀረበላቸው ጥያቄ ፕሬዚዳንቱ አቶ የሽዋስ አሰፋ የሚሉት ሀገራዊ እርቅ ወይም ድርድርን በተመለከተ ሰማያዊ ፓርቲ ከድርድር ከሚባለው ሲቀር የመጨረሻ ያለው ነገር ድርድር የእውነትና ሀገርን የሚጠቅም መሆን አለበት። እንደዚ አይነት ድርድር ሲኖር፣ በግልም ሆነ ከመያድ ጋር፣ ከመድረክ ጋር፣ ከሌሎችም እውነተኛ ፓርቲዎች ጋራ ከኢህአዴግ ጋር ለመደራደር ዝግጁ ነው። ግን ለሾው ለታይታ መሆን የለበትም ብለን ነው ወጣ ነው። ስለዚህ ይሄ ቃላችን አሁንም ክፍት ነው። የእውነተኛ ሀገርን የሚጠቅም ከተጀመረ አሁንም አለን። ቀደም ሲል በዚሁ መስመር ሄደውበት የነበረ በመሆኑ መሰረታዊ ልዩነቶች እንደነበሩ ምክንያቱን ይገልጻሉ። በመሰረታዊ ደረጃ ከኢህአዴግ የምንለይባቸው በተለይ ማያድና ሰማያዊ የምንለይባቸው ነጥቦች አሉ። ለምሳሌ እሱ የቡድን መብት ምናምን ይላል፣ እኛ የግለሰብ መብት መቅደም አለበት እንላለን። የፌዴራል አወቃቀሩ ላይ ኢንተርል የተለያየ ነው አስተሳሰባችን እሱ በኤትኒክ ቤዝድ ነው፣ እኛ የአስተዳደር አመችነት እናስቀድማለን። እንደዚህ አይነት ነጥቦች ለሚቀጥለው የሰላማዊ ትግል መቋጫው ምርጫ ነው። ይህ ሰላማዊ ትግል በሚባለው መርህ ለበርካታ ጊዜ ተሞክሯል። ለህዝባዊ ስብሰባም እገዳ ተደርጓል። ጠብ የሚል ነገር አግኝታችኋሉ ለሚለው ዛሬውም ጠብ ነው። እንግዲህ ወደፊት ብዙ ጠብ የሚሉ ነገሮች ይኖራሉ ብዬ አስባለሁ። የትናንት ጎል ዋናው የነበረው ለአስር ወራት ከዛም በፊት ለዓመታት ተዘግቶ የነበረውን በፓርቲዎችና በህዝብ መካከል የነበረውን ግንኙነት መክፈት ነበር። እንነጋገራለን፣ ህዝቡን እንሰማለን። በነገራችን ላይ ሁላችሁም እንደምታውቁት ህዝብን የሚሰማ አስተዳደር ገና አልፈጠረም። የራሱን ሀሳብ የሚያሰርጽ ነው፣ በየትኛውም መንገድ ማለት ነው። ስለዚህ ህዝቡን እንሰማለን፣ እናውቃለን። የምናነሳቸው ነገሮች ከግብር ጋር የተያያዘ፣ ከማስተር ፕላን ጋር የተያያዘ፣ ሌሎችንም የምናነሳቸው ነጥቦች አሉ። በዋናነት ግን ህዝቡን እንሰማው ነበር ትናንትና ያንን ነው ብሎክ ያደረገብን። የመያድ ፕሬዚዳንት ዶክተር በዛብህ ደምሴ ድብቅ አጀንዳ የለንም ይላሉ። ድብቅ አጀንዳ የለንም፣ ይኸው ለእናንተ ኦፊሻሊ ነው። ሁሉን ነገር የምንናገረው ሚስጢር የለም። ለኢትዮጵያ የሚበጀውን ነገር እናድርግ እያልን ነው። ሌላ ነገር የለም። ለራሱ ለመንግስት ይበጀዋል ብዬ እገምታለሁ። ጌታቸው ተድላ ኃይለ ጊዮርጊስ ለዶቸ ቬለ ሬዲዮ ከአዲስ አበባ።